በቡሩንዲ ለቀጠለው ውዝግብ መፍትሄ ለማፈላለግ ባለፉት ሁለት ቀናት በዝችው የማዕከላዊ አፍሪቃ ሀገር መዲና ቡጁምቡራ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሞን በዚያ ከፕሬዚደንት ፒየር ንኩሩንዚዛና ከተቃዋሚዎች ጋር ያደረጉት ውይይታቸው አበረታች መሆኑን አስታውቀዋል። የቡሩንዲ መንግስት ወይም የገዢው ፓርቲ ባለስልጣናትና የተቃዋሚ ወገን መሪዎች ሁሉን በሚያሳትፍ ውይይት ለመደራደር ቃል መግባታቸውን አበረታች እርምጃ ሆኖ አግኝቸዋለሁ። ፕሬዚዳንት ንኩሩንዚዛም ይህንን አረጋግጠውልኛል። ተቀናቃኞቹ ወገኖች የሀገራቸውን የወደፊት እጣ የሚመለከተውን ይህንኑ ጎዳና ከመከተል የሚያዳግታቸው ነገር አይኖርም። ፓንኪሙን ከውይይቱ በኋላ በሰጡት መግለጫቸው ተቀናቃኞቹ ወገኖች አስር ወራት የሆነውንና ቡሩንዲን ወደ ከፋው ቀውስ ያስገባውን ውዝግብ ለማብቃት አስፈላጊ የሆነውን ውይይት ለማካሄድ ዝግጁ መሆናቸውን አሞግሰዋል። ፕሬዚዳንት ንኩሩንዚዛ በመገናኛ ብዙሃን ተቋማት ላይ ያረፈውን እገዳ ለማንሳት የእስር ማዘዣዎችን ለመሻር እና እስረኞችን ለመፍታት የወሰዱትን ውሳኔ በደስታ ተቀብያለው። ፕሬዚዳንቱ የ120 እስረኞችን ስም ዝርዝር እንደሚያወጡና ተጨማሪ እርምጃዎች እንደሚወ እንዲወስዱን ገልጸውልኛል። ይህንን ቃላቸውን በተግባር እንደሚተረጉሙም ተስፋ አደርጋለሁ። የቡሩንዲ መንግስት ባለፉት ወራት በሀገሪቱ በቀጠለው ሁከት ሰበብ በቁጥጥር የዋሉ 2ሺ እስረኞችን ለመፍታት በ15 የተቃዋሚ ፖለቲከኞች የሲቪል ማህበረሰብና የመገናኛ ብዙሃን ተወካዮች ላይ ያሳለፈውን ዓለም አቀፍ የእስር ትዕዛዝንም ለመሻርና ተዘግተው የነበሩ አንዳንድ የመገናኛ ብዙሃን ተቋማትንም መልሶ ለመክፈት በወሰደው ውሳኔ መደሰታቸውን ዋና ጸሐፊው አክለው ገልጸዋል። እንደሚታወሰው የቡሩንዲ መንግስት ካለፈው ግንቦት ወር ወዲህ በአርባ ተቃዋሚዎች ላይ የእስር ማዘዣ አውጥቷል። በሀገራቸውና በተባበሩት መንግስታት ድርጅት መካከል ያለውን ትብብር ያሞገሱት የቡሩንዲ ፕሬዚደንት መንግስታቸው አሸባሪ ከሚላቸው ወገኖች ጋር እንደማይደራደር በግልጽ አስታውቀው የዓለሙ መንግስታት ድርጅት ለውይይቱ ድጋፉን እንዲሰጥ ጠይቀዋል። በቡሩንዲ ዜጎች መካከል በሚካሄደው ውይይት የተባበሩት መንግስታት ድርጅት እንዲተባበር ጠይቀናል። የጸጥታ ጥበቃ ምክር ቤት ውሳኔ አንቀጽ 2248 እንደሚለውም ውይይቱ በሀገሪቱ አለመረጋጋት ለመፍጠር ከሚሰሩት በስተቀር ሁሉን የቡሩንዲ ዜጎች ለማቀራረብ የሚረዳ እንዲሆን ቡሩንዲና የተባበሩት መንግስታት ድርጅት ተስማምተዋል። ይሁን እንጂ እንደ ተቃዋሚው የቡሩንዲ ዴሞክራሲያዊ ግንባር እንደ ፍሮዴቪዩ ሊቀመንበር ሌዎንስ እንጌና ዳኩማና አስተያየት ባለፈው ግንቦት ወር የከሸፈውን መፈንቅለ መንግስት ያካሄዱት ግለሰቦችም በውይይቱ መሳተፍ ይገባቸዋል። በቡሩንዲ ሕዝብ መካከል እርቀ ሰላም እንዲወርድና ና ሀገሪቱ መልሳ እንድተረጋጋ እድል ለመስጠት ከተፈለገ የተባበሩት መንግስታት ድርጅት የከሸፈውን መፈንቅለ መንግስት ያካሄዱት በውይይቱ የሚሳተፉበትን መንገድ ማመቻቸት እንደሚኖርበት ድርድሩም ከአንድ ዓመት ባነሰ ጊዜ ውስጥ ሊጠናቀቅ እንደሚገባ ለፓን ኪሙን ነግረ ናቸዋል። ለቡሩንዲ ሰላም ለማውረድ የተጀመረውን ጥረት ለማነቃቃት በደቡብ አፍሪካ ፕሬዚደንት ጄኮብ ዙማ የሚመራ አንድ የአፍሪቃ ህብረት የልኡካን ቡድንም በነገ ውለት ቡጁምቡራ ይገባል ተብሎ ይጠበቃል። የሞሪታንያ የሴኔጋል ና የጋቦን ፕሬዚደንቶች መሐመድ ኡልድ አብድል አዚዝ ማኪሳል ና አሊ ቦንጎ ኦንዲምባ እንዲሁም የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚጠቃለሉበት የልኡካኑ ቡድን በቡጁምቡራ በሚቆይባቸው ሁለት ቀናት የቡሩንዲን ተቀናቃኝ ወገኖች ማቀራረብ ስለሚቻልበት ጉዳይ ይመክራል።